ኢትዮጵያና ሱዳን ውጥረት ከማባባስ እንዲታቀቡ ሲሉ የአፍሪቃ ህብረት ኮሚሽን ሊቀመንበር ጠየቁ። በኢትዮጵያና በሱዳን መካከል እየተባባሰ የመጣው ወታደራዊ ፍጥጫ አሳስቦኛል አል ሲሉ ሁለቱ ወገኖች እንዲታቀቡና ወደ ንግግርም እንዲመጡ የአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማድ ጥሪ አድርገዋል። ዘገባው የአጃንስ ፍራንስ ፕሬስ ነው። ስመኝሽ የቆየ እንደሚከትለው ታቀርበዋለች። ሊቀመንበሩ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በሱዳን ሪፐብሊክ መካከል እየተባባሰ ያለውን ወታደራዊ ውጥረት በጥልቅ ትኩረት እየተከታተሉ ነው። በሀገሪቱ ድንበር አካባቢ የሰው ሕይወት በመቀጠፉም ትልቅ ሐዘን ተሰምቷቸዋል ብሏል ኮሚሽኑ ባወጣው መግለጫ። መግለጫው የወጣው ካርቱም ሰባት የተማረኩ ወታደሮችንና አንድ ሲቪል በአጨቃጫቂ የድንበር አካባቢ ባለፈው ሳምንት ገድላብኛለች ስትል ኢትዮጵያን ከከሰሰችና ኢትዮጵያም ክሱን ውድቅ ካደረገች በኋላ ነው። መግለጫው አያይዞ ሊቀመንበሩ ሁለቱ ወገኖች ከማንኛውም ወታደራዊ እርምጃ ሙሉ በሙሉ እንዲቆጠቡና ሁለቱ ወንድማማች ህዝቦች አጨቃጫቂ ጉ ጉዳዮችን በውይይት እንዲፈቱ ጥሪ አድርገዋል ብሏል። ኢትዮጵያ ባለፈው ሳምንት ወታደሮችን በድንበር አካባቢ በሚገኘው እና አልፋስካ በተባለው አጨቃጫቂ በሆነው ለመሬት አካባቢ አግታብኛለች ስትል ሱዳንን ከሳለች። ካርቱም በኢትዮጵያ የሚገኙትን አምባሳደሯን ሰኞ ለጠርታ ስታበቃ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለቀጠናው ተቋማት ወቀሳ እንደምታቀርብ አስታውቃለች ሲል አጃንስ ፍራንስ ፕሬስ ዘግቧል። አዲስ አበባ በበኩሏ የሱዳን ኃይሎች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና የሰው ህይወት የጠፋውም በአካባቢው ከነበሩ ሚሊሻዎች ጋር በተደረገ ግጭት እንጂ መደበኛ ወታደሮቿ በአካባቢው እንዳልነበሩ በትላንትናው መግለጫው አስታውቃለች። ሱዳን ትሪቢዩን የተባለ ጋዜጣ የሱዳን ሰራዊት በኢትዮጵያ ላይ ትላንት ማክሰኞ በአልፋሽካ ጥቃት መሰንዘሩን ቢዘግብም የሰራዊቱ ቃል አቀባይ ናቢል አብደላ ሪፖርቱን አስተባብለዋል። ማንንም አላጠቃንም፣ ማንንም ለማጥቃት እቅድ የለንም። የማንም ሀገር ሰራዊት ግን ዓለም አቀፍ ድንበራችንን ጥሶ እንዲገባ አንፈቅድም። እንዲህ አይነቱን ጉዳይ ህጋዊ መንገድ መያዝ መብታችን ነው ሲሉ ናቢል ለኤፍፒ ተናግረዋል። ለረጅም ጊዜ በኢትዮጵያ ገበሬዎች ሲመረትበት በቆየውና በኋላም ሱዳን የይገባኛል ጥያቄ ባነሳችበት አልፋሽካ በተባለው ለመሬት ሳቢያ በካርቱምና በአዲስ አበባ መካከል ያለው ግንኙነት እየሻከረ ሲመጣ አልፎ አልፎም በሁለቱ ወገኖች መካከል ግጭቶች ተስተውለዋል። አንዳንዶቹ ግጭቶችም ሕይወት ቀጥፈዋል። የድንበር ጭቅጭቁ በአካባቢው ያለውንና በአባይ ግድብ ግንባታ ምክንያት የተፈጠረውን ሌላ ውጥረት ያባብሰዋል ብሏል የኤኤፍፒ ሪፖርት በታችኛው የአባይ ወንዝ ተፋሰስ ላይ የሚገ የሚገኙት ሱዳንና ግብጽ ኢትዮጵያ በአባይ ወንዝ ላይ የምታካሄደውን የግድብ ግንባታ የሚቃወሙ ሲሆን ግድብ መሙላቱና አጠቃላይ የስራውን ሂደት በተመለከተ ዝርዝር ስምምነት እንዲደረግ ግፊት እያደረጉ ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ በአረብኛ ቋንቋ ባሰፈሩት ጽሑፍ ኢትዮጵያና ሱዳን አንዳችን ሌላችንን ከምንወጋበት ጦርነት ውስጥ እንድንገባ የሚፈልጉ ብዙዎች አሉ። ይሁንና እነኚህ አካላት መንግስታት ይሁኑ ሌላ፣ በሁለቱ ህዝቦች መካከል ግጭት በማቀጣጠል የሚፈልጉትን ትርፍ አያገኙም፣ ምርጫችን ሰላም በመሆኑ ብለዋል።